You're with SBS Radio. Find more great stories in your language at sbs.com.au. I <laughs> to the ነገ ሊካሄድ የነበረው ብላክ ላይቭስ ማተር ሰልፍ ህገወጥ ነው አለ። የአውስትራሊያና ኖርዌይ ተመራማሪዎች ለኮሮና ቫይረስ መከላከያ ክትባት በጋራ ሊሰሩ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሲድኒ ነባር ዜጎች ብላክ ላይቭስ ማተር የተቃውሞ ሰልፍ አዘጋጆች ለነገ ቅዳሜ አቅርበውት የነበረው በፍርድ ቤት ህገወጥ ቢባልም በቅዳቸው እንደሚገፉበት አስታወቁ። የኒው ሳውዝ ዌልስ ከፍተኛ ፍርድ ቤት የጤና ባለሙያዎችን ምክር አላይ ብሎ የተቃውሞ ሰልፍ ማዘጋጀት የህዝብን ጤና ለተጋላጭነት ይዳረጋል በሚል የሰልፉን ሂደት ውድቅ አድርጓል። ልጇ በ2015 እስር ቤት ውስጥ ህይወቱ ያለፈው የዴቪድ ዳንጌ እናት ሌቶና ዳንጌ ሰልፉን ማካሄዱ ጠቃሚ እንደሆነ ሲናገሩ የሚገታን አይኖርም፣ በሰልፉ እንገፋበታለን። የህግ አንቀጾች ስለሚሉን ግድ የለንም፣ ስለምን እየገደሉን ያሉት የህግ አንቀጾቹ ናቸውና መጠነ ሰፊ ዘረኝነት አለ ልጄም የሞተው በዚያ ነው ብለዋል። የሊቶና ልጅ ዴቪድ ዳንግሊ በ2015 ሕይወቱ ከማለፏ በፊት ለ12 ጊዜያት ያህል መተንፈስ አልቻልኩም ብሎ ነበር። የቪክቶሪያ ፖሊስ ምክትል ኮሚሽነር ሼን ፓርትን የብላክ ላይቭስ ማተር ሰልፈኞች በነገ ዕለት ሜልበርን ውስጥ ከ20 በላይ ሆኖ ተሰባስፈው ሰልፍ ከወጡ የኮቪድ-19 ገደቦችን በመጣስ ቅጣት እንደሚያገኛቸው አስጠነቀቁ። በነገው ዕለት በሜልበርን ለሚካሄደው ሰልፍ ላይ እስከ 20ሺህ ያህል ሰዎች እንደሚተሙ ይጠበቃል። የሰልፉ አዘጋጆች ሰልፈኞች የፊት መሸፈኛ ጭንብል እንዲያደርጉና ሰልፉን ካከናወኑ በኋላ ራሳቸውን ለ14 ቀናት አገለው እንዲቆዩ አሳስበዋል። የቪክቶሪያ ዋና የጤና ኃላፊም በበኩላቸው ሰዎች ሜልበርን ውስጥ ለተቃውሞ ሰልፍ ከመውጣት ራሳቸውን እንዲገቱ ሲያሳስቡ፣ ይህ የህዝብ ጤና ተጋላጭነት ነው። የእኔ ትኩረት የተቃውሞ ሰልፈኞቹን ጨምሮ የሰዎች ጤንነትና ደህንነት ነው። ሰዎች ራሳቸውን አጋልጠው ለቤተሰቦቻቸውና ለማህበረሰቡ እንዲያጋቡ አልሻም። ሰዎች ጥንቃቄ ለማድረግ እንደሚሹ አውቃለሁ፣ ይሁንና ለተጋላጭነት ይዳረጋሉ። ያ ባይሆን ኖሮ ትላልቅ የሕዝብ ስብስቦች እንዲካሄዱ ሌላ አቅጣጫዎች በኖሩን ነበር ብለዋል። የአውስትሬሊያና ኖርዌይ ተመራማሪዎች በሚቀጥለው ዓመት መጨረሻ ላይ የኮሮና ቫይረስ ክትባትን በሰፊው ለማምረት በአንድ ላይ እየሰሩ ነው። የአውስትሬልያ ባዮቴክ ኩባንያ ሲኤስኤል ከኩዊንስላንድ ዩኒቨርሲቲ ጋር በሽርካነት ተስማምቷል። ይሁንና የምርቱ ስኬት የሚወሰነው በሙከራው ወቅት በሚገኘው ውጤት ነው። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የኒው ሳውዝ ዌልስ ከፍተኛ ፍርድ ቤት ነገ ሊካሄድ የነበረውን ብላክ ላይቭስ ማተር ሰልፍ ሕገወጥ ነው አለ። የአውስትሬሊያና ኖርዌይ ተመራማሪዎች ለኮሮና ቫይረስ መከላከያ ክትባት በጋራ ሊሰሩ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።